ኦሪጅን አፍሪካ ሁለት ሺ አስራ አምስት በሚል ስያሜ በመጪው ሳምንት አጋማሽ ላይ አዲስ አበባ አንድ ግዙፍ ዓለም አቀፍ የጨርቃ ጨርቅ አልባሳት ኢንዱስትሪና የቴክኖሎጂ አውደ ርእይ እንደሚከፈት ታውቋል። በአውደ ርእዩ አንድ መቶ ሰማኒያ ዓለም አቀፍ ፈብራኪዎችና ላኪዎች ከተለያዩ አህጉራት እንደሚሳተፉም ይጠበቃል። አዘጋጆቹ ኢትዮጵያ በዚህ አውደርእይ በብዙ አቅጣጫ ትጠቀማለች ይላሉ። የአዲስ አበባው ዘጋቢያችን መለስካቸው አመሃ ያስተላለፈው ዘገባ ዝርዝሩን ይዟል። የኦሪጂን አፍሪካ አውደርእይ አዘጋጆች ዛሬ ረፋዱ ላይ በሰጡት ጋዜጣዊ መግለጫ በአሰራጩት ጽሁፍ መሰረት አውደርእው በሚቀጥለው ረቡ ጥቅምት 10 ቀን 2008 ዓ ም በሚሊኒየም አዳራሽ ይከፈታል። በዚህ አውደር ከአንድ መቶ ሰማኒያ በላይ የሚሆኑ ፈብራኪዎች ወይም ማኒፋክቸረርስ፣ ላኪዎች ወይም ኤክስፖርተርስ የፋብሪካ ምርቶቻቸውንና የፈጠራ ስራዎቻቸውን ከተለያዩ የዓለም ክፍሎች ለመጡ የንግድ ባለሙያዎች ያቀርባሉ። በአውደሪው ከአውስትሬሊያ በስተቀር ከሁሉም አህጉራት የሚመጡ የሀያ አምስት አገሮች ተቋማት ይወከላሉ ሲልም ያብራራል። አውደሪውን ካዘጋጁት አንዱ የአፍሪካ የጥጥና ጨርቃጨርቅ ኢንዱስትሪዎች ማህበር የማህበሩ ስራ አስፈጻሚ ቦርድ አባልና የኢትዮጵያ ጨርቃጨርቅና አልባሳት ኢንዱስትሪ ማህበር ፕሬዚዳንት አቶ ፋሲል ታደሰ በጋዜጣዊ መግለጫው ላይ ይህን ብለው ነበረ። በእውነቱ በአይነቱ ለመጀመሪያ ጊዜ የሆነ ኤግዚቢሽን ነው። ከ180 በላይ ኤግዚቢተርስ አሉት፣ ከ25 አገራት የተውጣጡ ናቸው። በኮንቲነንት ስናያቸው አፍሪካ፣ ኤሽያ፣ ኢውሮፕ፣ ሚድል ኢስት እና ዩ ኤስ ኤን ኤ ያካተተ ነው። እንግዲህ አውስትራሊያ ብቻ ነው የሌለው እንጂ፣ በሙሉ ኮንቲኔንቶች በሙሉ ከበርድ ናቸው። አዘጋጆቹ እንደሚጠብቁት ከሆነ ወደ 1500 እንግዶች ይህን አውደር ይ ይጎበኙታል የጎብኚዎቹ ስብጥር ደግሞ ገዥዎችን የምርት ምንጭ አፈላላጊዎችን ጨምሮ ከመላው ዓለም የሚመጡ የመዋለነዋይ ባለቤት ተወካዮችንና የመንግስትን ተወካዮችንም ያጠቃልላል። በሌላ በኩል ደግሞ እንዲህ ያለው አውደ ርዕይ ሲዘጋጅና ብዙ መዋለ ንዋይ አፍሳሾች ወደ ሀገሪቱ ሲመጡ ባለሀብቶችን ሊማርክና በዚህ ኢንዱስትሪ ላይ ገንዘባቸውን ለማፍሰስ ምን የሚያስገድዳቸው ዝግጅት አለ ሲሉ ጋዜጠኞች የተለያዩ ጥያቄዎችን አቅርበዋል። በኢንዱስትሪ ሚኒስቴር የኢትዮጵያ ጨርቃጨርቅ ኢንዱስትሪ ልማት ኢንስቲትዩት ዲሬክተር አቶ ስለሺ ለማ ሀገሪቱ በአሁኑ ጊዜ ይህንን ፍላጎት ለማስተናገድ የሚያስችል አቅም ገንብታለች ሲሉ ይከራከራሉ። በተለይ በመጀመሪያው የእድገትና ትራንስፎርሜሽን ዘመን ይህንን መደላደል ሰርተናል ብለዋል። የመጀመሪያውን የእድገትና ትራንስፎርሜሽን እቅድ ስንጀምር 55 የሚሆኑ በቁጥር ያሉን እንደ ሀገር 55 የሚሆኑ ተቋማት ናቸው። ለዛውም ውስጣቸውን፣ ይዘቱን ትተን ያረጀ መሳሪያ፣ እጅግ በጣም የሸመገለ ሰው ውስጡ የነበረበት ምርታማነቱ በጣም የወረደበትም እሱ እሱን ትተን ማለት በቁጥር በመጨረሻዎቹ ቅድም ባልኩት ሂደት የስራ ሂደት ወደ 130 የሚሆኑ የመካከለኛ ትላልቅ የጨርቃጨርቅና የአልባሳት ኢንዱስትሪዎች ልንፈጥር የቻልንበት ሁኔታ ነው፣ በ2007 ላይ በመጀመሪያው የእድገትና ትራንስፖሽን ማብቂያ ላይ ማለት ነው። በአቶ ፋሲል ታደሰ አስተያየትም ሆነ በአቶ ሰለሺ ለማ አባባል ምንጊዜም ቢሆን ችግሮች መኖራቸው አይቀርም። ይሁንና እነዚህን ችግሮች ወይንም ጉድለቶች እየነቀሱ መፍትሄ መስጠቱ ላይ ነው መተኮር ያለበትም ብለው ይከራከራሉ። በተለይ አቶ ፋሲል አንዳንድ ጊዜ ጉድለቶች ወይም ችግሮች ለባለሀብቶች ሀብቶች እንደ መልካም አጋጣሚ ወይም እድል ሊቆጠሩ ይችላሉ። በዚህም አገሪቱ ልትጠቀም ትችላለች ይላሉ። ይሄ ኤግዚቢሽን ሲመጣ የሳፕላይ የኢንፑት እጥረቶች እንዳሉ የፋብሪክም የአክሰሰሪም የኩመንት፣ ይሄ ለእነሱ ኦፖርቹኒቲ፣ ለኢንቨስተሮች ኦፖርቹኒቲ። ምክንያቱም ይህንን እጥረት ኮሚቴድ ከሆነ ገቨርንመንት ጋር ሲያዩት ኦፖርቹኒቲ ስለዚህ ይመጣል ብለን ያስባል። ለጨርቃ ጨርቅ ኢንዱስትሪ ከዋና ዋና ግብአቶች አንዱና አይነተኛው ጥጥ እንደሆነ ተጠቅሶ በዚህ ረገድ ያለው የሀገሪቱ ሀብት ምን እንደሚመስልም ከጋዜጠኞች ለቀረበው ጥያቄ አቶ ስለሽለማ ምላሽ ሰጥተዋል። አሁን ያለው የጥጥ ሀብት ሲባል በ2007 2008 ላይ ልናገኝ የምንችለው ማለት ነው በ2007 2008 ላይ ልናገኝ የምንችለው ጠቅላላ አገራዊ የጥጥ ምርት ወደ 60 ሺህ ሜትሪክ ቶን የማይበልጥ ነው የሚሆነው። በተዳመጠ ሊንት ከተን ይባላል። ስለዚህ ይሄን ያህል መጠን ልናገኝ የምንችልበት ሁኔታ እንዳለ ያደረግናቸው ቅኝቶች ያረጋግጣሉ፣ ያሳያሉ። በአውደሪው በተለያዩ ርዕሰ ጉዳዮች ላይ እውቅ በሆኑ ተናጋሪዎች ና ባለሙያዎች የሚቀርቡ ጥናቶች እንደሚኖሩም ታውቋል። ይህን አውደሬ ያዘጋጁት የአፍሪካ የጥጥና ጨርቃጨርቅ ኢንዱስትሪዎች ፌዴሬሽን እና ትሬድ ኤንድ ፌርስ ኢስት አፍሪካ ሊሚትድ የተባሉ ድርጅቶች ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ